ዶክተር ደሳለኝ ና ሹፌራቸው ታሕሳስ 24 2011 ዓ ም ከደንቢዶሎ ወደ አዲስ አበባ ለሥራ ጉዳይ ሲሄዱ ሐገላን ወረዳ ገባ ሮቢ በተባለ ቦታ ላይ ማንነታቸው ባልታወቀ የታጠቀ ኃይል ነው የታገቱት። እንደ ድርጅት ግን የኦሮሞ ነጻነት ሠራዊት በሕዝብም ይሆን በግለሰቦች የመግባት ወይም የመግደል ወይም ሌላ ነገር የማድረግ አቋም የለውም። የቀደሙት አቶ አድማሱ ዳምጠው በነቀምቴ የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ ሲሆኑ እርሳቸውን ተከትለው የተሰሙት ደግሞ አቶ ቶሌራ አዳባ የኦሮሞ ነጻነት ግንባር ቃል አቀባይ ናቸው። ሙሉ ዘገባውን በዕለቱ አብይ ርዕሳችን እናቀርባለን። የፌዴራል ቤቶች ኮርፖሬሽን ለንግድ ስራ ባከራያቸው ቤቶች ላይ ለጨመረው ኪራይ የእፎይታ ጊዜ መስጠቱን አስታወቀ። የተጨመረውን መጠን ሙሉ በሙሉ ለመክፈልም የሶስት ዓመት ጊዜ መስጠቱን አስታውቋል። በዜና መስተሄድ ክፍለ ጊዜ ዝርዝሩ እንመለከታለን። ከምሽቱ ዜና መካከል የኢትዮጵያ ጠቅላይ አቃቤ ሕግ ጌታቸው አሰፋ ተይዘው እንዲሰጡት ከክልሉ ጋራ እየተነጋገረ መሆኑ ተገለጠ። ካርቱም የሚገኘው የደቡብ ሱዳን ኤምባሲ እንዳስታወቀው ሱዳን ውስጥ እየተካሄደ ባለ ተቃውሞ አራት ደቡብ ሱዳናውያን ተገደሉ፣ የሚሉ ቀዳሚዎች ናቸው። አርብ ታህሳስ 26 2011 ዓ ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኔልሰን ሎፔዝ ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ቀዳሚው ሰዓቱ ያለም ዜና ነው። መልካም ብሽል የህዝባዊ ወያኔ ሀርነት ትግራይ ማዕከላዊ ኮሚቴ በወቅታዊ ክልላዊና ሀገራዊ ጉዳዮች መቀሌ ከተማ ውስጥ እስከ ነገ የሚቀጥል ስብሰባ ዛሬ ጀምሯል። ኮሚቴው በክልሉ ለሚፈጸሙ ስራዎች የተደረገውን ዝግጅት አስመልክቶም ይወያያል ተብሏል። ስብሰባው ከተጠናቀቀ በኋላ የሚተላለፈው መግለጫ ወይም ውሳኔ ለህዝብ ይፋ ይሆናል ይላል ዘጋቢያችን ሙሉጌታ አጽብሃ። በዚህ ዜና ጋር በተያያዘ አድማጮቻችን የኢትዮጵያ ጠቅላይ አቃቤ ሕግ በሰብአዊ መብት ጥሰት እንደተጠረጠሩ የገለጠውን የቀድሞ የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ ተይዘው እንዲሰጡት ከክልሉ ጋር እየተነጋገረ መሆኑን ሰሞኑን ገልጧል። አቶ ጌታቸው አሰፋ የቲፒኤልኤፍ የማዕከላዊና የስራ አስፈጻሚ ኮሚቴ አባል መሆናቸው ይታወቃል። ይህ በእንዲህ እንዳለ ዛላንበሳና ከራማ ጋር ከኤርትራ ጋር የሚያዋስነው ድንበርም ካለፈው ሳምንት ጀምሮ መዘጋቱ ይታወሳል። ስለ ድንበሩ መዘጋት ከሁለቱም መንግስታት የተሰጠ ማብራሪያ እስካሁን የለም። የፌዴራል ቤቶች ኮርፖሬሽን ለንግድ ስራ ባከራያቸው ቤቶች ላይ ለጨመረው ኪራይ የእፎይታ ጊዜ ሰጥቻለሁ አለ። የተጨመረውን መጠን ሙሉ በሙሉ ለመክፈልም የሶስት አመት ጊዜ ቢሰጥም የተከራዮች አንቀበልም ሲሉ መቃወማቸው ተገልጿል። ይሁን እንጂ ደንበኞቹ በዚህ ኮርፖሬሽን በሰጠው የማይስማሙ ከሆነ በጨረታ አከራይ ያለው ሲልም አስጠንቅቋል። ካርቱም የሚገኘው የደቡብ ሱዳን ኤምባሲ እንዳስታወቀው ሱዳን ውስጥ እየተካሄደ ባለው ተቃውሞ አራት ደቡብ ሱዳናዊያን ተገድለዋል። የአሜሪካ ድምጽ የደቡብ ሱዳን ልዩ ዝግጅት ፕሮግራም ቃለ ምልልስ ጋር ባደረጉት በካርቱም የደቡብ ሱዳን አምባሳደር ማያም ዱዌት ፖል እንደ ተናገሩት ከሆነ ሁለት ወንዶችና ሁለት ሴቶች ደቡብ ሱዳናውያን የተገደሉት የሱዳን የጸጥታ ኃይል ሱዳን ዋና ከተማ ላይ የተቃውሞ ሰልፍ ባካሄዱ ሰዎች ላይ በከፈተው ተኩስ ነው ብለዋል። ሱዳን ውስጥ የሚገኘውና የደቡብ ሱዳናውያንን ደህንነት የሚከታተለው የኤምባሲው አጣሪ ኮሚቴ በሰጠው መግለጫም አራቱ ሰዎች ሰላማዊ ሰልፉን እየተመለከቱ እንጂ በሰልፉ ተሳታፊ አልነበሩም ብሏል። በተባበሩት መንግስታት ድርጅት የሶማሊያው አምባሳደር ድርጅቱ በሀገራቸው የውስጥ ጉዳይ ጣልቃ እንዳይገባ ትናንት ሐሙስ ማሳሰባቸው ተሰማ። ይህ የአምባሳደሩ ማሳሰቢያ የተሰማው የሶማሊያው ፌዴራላዊ መንግስት አገሩ ላይ የነበሩትን የተባበሩት መንግስታት ከፍተኛ ባለስልጣን ካባረረ ከሁለት ቀናት በኋላ መሆኑ ታውቋል። ለጸጥታው ጥበቃ ምክር ቤት ማሳሰብ የምንፈልገው የተባበሩት መንግስታት የተሰጠው ስልጣንና ኃላፊነት ስላለ ያን እንዳይተላለፍ ነው የአንድን ሀገር የውስጥ ጉዳይ ማክበርም ሌላው ኃላፊነቱ በመሆኑ ያንንም ማስታወስ እንፈልጋለን። የሶማሊያ የውስጥ ጉዳይ ለራሷ ለሶማሊያ ሊተው ይገባል እንላለን ሲሉ የተናገሩት አምባሳደሩ ዱካር ዳሂር ኦስማን ናቸው። የሶማሊያው ፌዴራል መንግስት የተባበሩት መንግስታት ድርጅትን ልዑክ ኒኮላስ ሃይሶምን ባለፈው ማክሰኞ ሶማሊያ ውስጥ የማያስፈልጉ ሰው በማለት እንዲባረሩ ከሀገር እንዲወጡ አድርጓል። አምባሳደሩ ሶማሊያ ውስጥ ለአራት ወራት ብቻ ነበር የቆዩት። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትስ ወንጀል አዳኝ ፖሊስ ሞዛምቢክ ውስጥ ግዙፍ የገንዘብ ስርቆት የፈጸሙትን ሰዎች ይዞ ለፍርድ ለማቅረብ ተቃርበዋል። የቀድሞ የገንዘብ ሚኒስትር የነበሩትን ባለስልጣን ጨምሮ አራት ሰዎች አገሪቱ እንደ አውሮፓውያን የዘመና አቆጣጠር በ2013 እና በ2014 ዓ ም በምስጢር ከተበደረችው የሁለት ቢሊዮን ዶላር ጋር በተያያዘ ተፈጽሟል በተባለው ወንጀል ሳቢያ ተይዘው ታስረዋል። በ2016 ዓ ም ይፋ የተደረገ ሌላ ሪፖርት በደቡባዊ የአፍሪካዊቱ አገር ሞዛምቢክ ግዙፍ የብድር ቀውስ ጭሯል። ዘገባ ደርሶናል። ቆየት ብሎ ይቀርባል። አዲሷ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በአዲሱ ምክር ቤት ስራ መከባበርና ግልጽነት እንዲኖር ጥሪ አደረጉ። ከካሊፎርኒያ የተወከሉት ዲሞክራቷ ትናንት በፈጸሙት የመሐላ ሥነ ስርዓት ለምክር ቤቱ ባደረጉት ንግግር ለሁሉም አሜሪካውያን የሚሰራ ምክር ቤት እንደሚሆን ጥሪ ማቅረባቸውን የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ዘግባልናለች። አዛነች ፍሳዬ ታቀርበዋለች። የደስታ ስሜት የተንጸባረቀባቸው ናንሲ ፔሎሲ ለምክር ቤቱ ንግግር ከማድረጋቸው በፊት የአፈ ጉባኤነቱን ስልጣን ከሪፑብሊካዊው ኬቪን መካርቲ ተረክበዋል። አዲሶቹ አባሎቻችን ቃለ መሐላ ሲፈጽሙ ምክር ቤታችን ይታደሳል። ዲሞክራሲያችን በብሩህ ተስፋቸው በእምነታቸውና በአገር ወዳድነታቸው ይጠናከራል። ዲሞክራቱ አፈ ጉባኤ አያይዘውም ከአንድ መቶ በላይ ሴቶች ያሉበትን ምክር ቤት በመምራታቸው ኩራት እንደሚሰማቸው ገልጸዋል። ይህን ያክል ብዛት ያላቸው ሴቶች የምክር ቤቱ አባላት ሲሆኑ ለመጀመሪያ ጊዜ ነው። ይህ የሆነውም የአሜሪካ ሴቶች የመምረጥ መብት ያገኙበትን አንድ መቶኛ ዓመት ሊያከብሩ በተዘጋጁበት ወቅት ነው። አፈ ጉባኤ ናንሲ ፔሎሲ የምክር ቤት አባላቱ ችግሮችን በመፍታት ተግባር እንዲተባበሩ ባይስማሙበትም እንኳን የሌሎችን አመለካከት እንዲያከብሩ መክረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናንሲ ፔሎሲ በድጋሚ አፈ ጉባኤ ለመሆን በመቻላቸው እንኳን ደስ ያለዎት ብለዋቸዋል። So hopefully we're going to have a lot of things that we can get done together and I think it's actually going to work out. አብረን የምንሰራቸው በርካታ ነገሮች እንደሚኖሩ ተስፋ አደርጋለሁ። የሚሰራም ይመስለኛል። ብዙ ሰዎች ከሚያስቡት የተለየ የሚሆንም ይመስለኛል። ስለሆነም ናንሲ እንኳን ደስ ያለው ትላለሁ። አዲሷ የህግ መምሪያ ምክር ቤት አፈ ጉባኤ ከሚጠብቋቸው ቀዳሚ ተግባራት አንዱ ከትራምፕ ጋር በድንበር ጸጥታ ጉዳይ ስምምነት ላይ በመድረስ ለሁለት ሳምንታት ያህል በከፊል የተዘጋውን የመንግስት ስራ እንዲከፈት ማድረግ ነው። ፕሬዚደንት ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት የጠየቁትን ባጀት ዲሞክራቶች አንመድብም ብለዋል። ትራምፕ በበኩላቸው ለግንቡ የሚሆን አምስት ቢሊዮን ዶላርን ያላካተተ የባጀት እቅድ አልፈርምም ብለዋል። በመጨረሻም የዩናይትድ ስቴትስና የእንግሊዝ ዜግነት ያለውና ሩሲያ ውስጥ በሰላይነት ተጠርጥሮ የታሰረው የቀድሞው የዩናይትድ ስቴትስ ማሪን ፖል ዊላን ጉዳዩ በእጅጉ አሳስቦኛል ሲሉ የእንግሊዝ የውጭ ጉዳይ ሚኒስትር ጄሬሚ ሃንት ዛሬ አርብ አስታወቁ። ሚኒስትሩ ለእንግሊዙ ስካይ ኒውስ በሰጡት ቃል ግለሰቦች የፖለቲካ ትርፍ ለማግኘት መጠቀሚያ ሊሆኑ አይገባቸውም በማለት ለሩሲያ ያስጠነቀቁና ለተጠርጣሪው እስረኛ የምንችለውን ሁሉ እናደርጋለን ሲሉም ተናግረዋል። የሩሲያ የደህንነት አገልግሎት ባለሥልጣናት ባለፈው ሰኞ እንዳስታወቁት የ48 ዓመቱ ዊለን ባለፈው አርብ በቁጥጥር ስር የዋለው የስለላ መሰል ነገር ሲያካድ ተገኝቶ ከዚያም የማሰሪያ ማዘዣ በመውጣቱ ነው። አድማጮች ለሰዓቱ ያለን የዜና አወጃ ጊዜ በዚሁ አበቃ። ክብቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበድና አዲሱ አበበ በዓለም ዜና የጀመረው መደበኛ ፕሮግራም በ22ና በ25 እንዲሁም በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ዕለቱ አብይ ርዕስ ነው የምናልፈው አሁን። ይቅርታ፣ የዕለቱ አብይ ርዕስ እየተጠናከረ ነው። ወደ ሌላ ርዕስ እናልፋለን። የፌዴራል ቤቶች ኮርፖሬሽን ለንግድ ሥራ በአከራያቸው ቤቶች ላይ ለመጨመር ኪራይ የእፎይታ ጊዜ መስጠቱን አስታውቋል። የተጨመረውን መጠን ሙሉ በሙሉ ለመክፈል የሦስት ዓመት ጊዜም ሰጥቷል። ተከራዮቹ ግን አንቀበልም ሲሉ ተቃውሞ አሰምተዋል። ደንበኞቹ በዚህ የማይስማሙ ከሆነ ኮርፖሬሽኑ በጨረታ እንደሚያከራይ ነው ያስጠነቀቀው። መለስካቸው አመሃ ነው ዝርዝር ሚላከው። የፌዴራል ቤቶች ኮርፖሬሽን ዋና ሥራ አስፈጻሚ አቶ ራሻድ ካማል ዛሬ ጠዋት በጽህፈት ቤታቸው ለጋዜጠኞች በሰጡት መግለጫ ኮርፖሬሽኑ ያወጣውን አዲስ የኪራይ ተመን ቀድሞ እንደተገለጸው ከጥር እንደማይጀመር አስታውቀዋል። በስራ አስፈጻሚው አባባል ከነጋዴ ተከራዮች ደንበኞቻቸው ተወካዮች ጋር ዛሬ ማለዳ እንደተገናኙ ደንበኞቻቸው ያቀረቡትን ቅሬታ መሰረት በማድረግ አዲስ የተተመነውን ኪራይ ከአንድ ወር በኋላ ከየካቲት እንዲጀመርና ጭማሪውንም ሙሉ በሙሉ ለመክፈል ሶስት ዓመት እንደተሰጠ ተናግረዋል። በእያንዳንዱ የንግድ ቤት የተተመነውን አዲሱን የኪራይ ተመን በሶስት ዓመት ከፋፍሎ በሶስተኛው ዓመት እንዲደርሱበት ተወስኗል። ይህም ማለት ማለት ነው። አንደኛው አመት ላይ እስካሁን እየከፈለ ያሉትን እና አዲሱን የክራይ ተመን 35%፣ በሁለተኛው አመት ላይ ደግሞ አሁን ሲከፍሉ የነበረውን 35% ላይ 35 ተጨምሮ 70%፣ ሶስተኛው አመት ላይ ደግሞ 30% የቀረችውን ከፍሎ 100% እንዲሆንና በአንዴ ከሚሆን ጊዜ ሊሰጡን ይገባል፣ ልንዘጋጅበት ይገባል የሚለውን ነገር ለመውሰድ ነው። ሌላ አማራጭም ካለ ሰፊ ጊዜ ነው ማለት ነው። እስከ ሶስት አመት እንዲደርሱበትና ይህም በጥሩ መልኩ የታየና ምንም እንኳን የተሰራው ስራ ትክክል ቢሆንም ቅሬታውን ግን ችግሩ የእነሱ ብቻ ሳይሆን የተቋመም ስለሆነ ይህንን በዚህ መልኩ እንዲሻሻል ተደርጓል። ተከራይ ደንበኞች ግን ይህን ምላሽ የተቀበሉት አይመስልም። በኮርፖሬሽኑ ጽሕፈት ቤት የተሰበሰበው ደንበኛ በእጅጉ ተቃውሞታል። ከደንበኞቹ ተወካይ ኮሚቴ አባላት መካከል አንዱ አቶ ቀረ ታመነ ዋና ሥራ አስፈጻሚውን ካናገሯቸው መካከል ነበሩ። እኛን በሁሉም አሁንም ደግሜ ነው የምለው፣ እዛ ጋ ድምፅ ስለምሰማ አልተቀበልነውም። ወክለናችሁን ሄር ነው አልተቀበልንም። ሁለት ሰዎች ሀሳብ ሰጥተናል፣ እንደማንቀበለው ምክንያታችንን በመዘርዘር ወደ አምስት ስድስት ነጥቦችን አንስተና የወጣ ነው። ቀጣይ ከእናንተ ጋር በምናደርገው ውይይት የምናዳብራቸው ነጥቦች አሉ። ሌላው አቶ ተስፋዬ ነጋሽ ይባላሉ። የቀጠና ሶስት ተከራዮች ወኪል መሆናቸውን ገልጸው የሚከተለውን ተናግረዋል። ያመጡት ነገር ቢኖር ከመልሶች ውስጥ ለግብዓት የሚሆኑ ዕቃዎች ዋጋቸው በናረበትና የብሩ የመግዛት አቅሙ በወደቀበት ሰዓት የሁላችንም እናት የሆነችው ሀገራችን ባልተረጋጋ ሁኔታ ላይ ሆና ዜጎች ሰላም፣ ዲሞክራሲና ልማትን በሚናፍቁበት ጊዜ ወቅቱን ያልጠበቀ ለሕሊና የሚከብድ ጊዜና ቦታን ሁኔታን ያላገናዘበ በትንሹ ከአምስት መቶ ፐርሰንት በላይ የሆነ በእጅጉ የተጋነነ ጭማሪ በመደረጉ ዜጎችን አለማሰብ በመሆኑ በሀገሪቱ የጀርባ አጥንት የሆነው ግብር ከፍለን ለምንኖር ዜጎች ቦታ አለመሰጠቱና እድገትን ለምንናፍቅ ዜጎች ተስፋ አስቆራጭ በመሆኑ በአጭር ቃል ዱብዳ ሆኖብናል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ራሻድ ለጋዜጠኞች እንዳስረዱት ግን ለደንበኞች አዲሱ ተመን በቅርቡ ይነገራቸው እንጂ ጥናት ተደርጎ እንደነበረ በጥናቱ ደንበኞችም ተካተው የውይይት መድረኮችም ተከፍተው እንደነበረ ያስታውሳሉ። አዲሱ ተመን ቀደም ሲል ከነበረው ኪራይ አንጻር ከፍ ያለ በመሆኑ ደንበኞችን ማስደንገጡን ያልሸሸጉት አቶ ራሻድ በከተማው በግል ከሚከራዩት አንጻር ሲታይ ግን ይህን ያህል የሚያስደነግጥ አይደለም ይላሉ። እንዲያውም በጥናቱ መሰረት የሚያስደነግጠው ዝቅተኛው የኮርፖሬሽኑ ኪራይ እንደሆነም ያብራራሉ። ትልልቅ ገበያ ያላቸው ሱቆች፣ ሆቴሎች፣ ካፌዎች፣ ሌሎች ንግድ ድርጅቶች በጣም አነስተኛ በሆነ አንዳንዴ ዋጋውም መናገር የሚያሳፍርበት በጣም አስደንጋጭ የሆነ ዋጋዎችን እያከራየ መሆኑን ነው የሚያሳየው። ምሳሌን ለማንሳት መርካቶ ላይ አስር ሳንቲም የሚከራይ በካሬ ሜትር አለ የግለሰብ 10 ሳንቲም አለ። ሌላው ተቋም ግን 2900 ብር ጫፍ ላይ ወጡትን አልወሰድነውም። 3500 4000 የሚሉትን ለጥናታችን ባዝድ እንዳደረገን እሱን አልወሰድነውም ጫፍ ጫፍ ላይ ወጡትን። የኛው ቤት ደግሞ በጫራታ ወጥ የሆነ አሰራር የለን የሚያርግ የኛው ቤት 10 ሳንቲም የሚከራይ ያለ፣ በጫራታ የተከራየው ደግሞ 1174 አለ። ምርካቱን ማለት ነው። ፒያሳ አካባቢ አንድ ብር የሚከራይ ያለ፣ የግለሰቡ 800 400። ብዙ አልጋ የያዘ አንድ ሆቴል 650 ብር ነው የሚከፍለው በወር። ስሙን መጥቀስ አስፈላጊ ከሆነም በደንብ የኢትዮጵያ ህዝብ እንዲያቅ ስድስት ሺህ ቤቶችንም ሁሉ ምን እንደሚከፍሉ ለመልቀቅ ማስበን ነበር ምን ያህል ለአርባ ዓመት የተወሰኑ ሰዎች በታሪክ አጋጣሚ ቤቶቹን ወስዶ የራሳቸው እስኪመስላቸው ድረስና የመቶ ሚሊዮን የኢትዮጵያ ህዝብ መሆኑን እንኳን የዘነጉበት ሁኔታ ነው ያለው። ለዋና ስራ አስፈጻሚው ከጋዜጠኞች ከቀረበላቸው ጥያቄዎች መካከል ደንበኞች ይህን ተመን አንቀበልም ቢሉ ኮርፖሬሽኑ ምን ለማድረግ አስቧል የሚል ነበረም። እየወሰዱ አሁንም ውል ይገባዋሉ። ሌሎቹ ደግሞ አይ አትግቡ። ይህንን ከአሁን በፊት 1996204207 እንደዚሁ ጫፍ ላይ ደርሶ ወደኋላ ስለተመለሰ ያንን ትሬንድ ለማስቀጠል የተወሰኑ ሰዎች እዛም እዚህም የሚሉበት አግባብ አለ። አሁን በፌዝ እንዲከፍሉ ማድረጉ በጣም ፌር የሆነ እይታ ስለሆነ እና ውሳኔ ስለሆነ ይህን አብዛኛዎቻቸው ይወስዱታል ብዬ አስባለሁ። አልፈልግም የሚል ካለ ደግሞ፣ አሁን ገበያ ውድድር ነው። ይሄ ቤት አላዋጣኝም ካለ ሌላ አማራጭ መፈለግ ነው ማለት ነው። ስለዚህ እሱ መመሪያችን ላይ ስላለ ዋስ የሚቀጥለው ውሳኔ ሊሆን የሚችለው የማይፈልግ ጊዜ ሰጥተናቸው ሌላ አማራጭ እንዲወስዱ እና ሌላው ኢትዮጵያዊ ደግሞ ነፃ ሆኖ ከእያንዳንዱ የኢትዮጵያ ኮርነር ከአዲስ አበባም ተወዳድሮ በቤቱ እንዲጠቀም እናመቻቻለን። መመሪያውም እንደዛ ይላል። ደንበኞቹ በበኩላቸው ኮርፖሬሽኑ ውሳኔውን የማይለውጥ ከሆነ ወደ በላይ አካል እንደሚሄዱ አስጠንቅቀዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ደቡብ ኢትዮጵያ እናልፋለን። አሁን በወላይታና በሲዳማ ብሔር መካከል እርቀ ሰላም የማውረድ እንቅስቃሴ ቀጥሏል። ትናንት የወላይታ አገር ሽማግሌዎች በግጭቱ የተጎዱ የሲዳማ ተወላጆች ሐዋሳ ወጥተው በባህላዊ ስነ ስርዓት ያጽናኑ ሲሆን የሲዳማ ሽማግሌዎችም ወላይታ አስወዱ በመሄድ ጠይቀዋል። በቀጣይም እርቀሰላም የማውረድና የይቅርታ ስርዓት ከህዝብና ከወጣቶች ጋር ይፈጸማል ይለናል ዮናታን ዘብዴዎስ በላከልን ዘገባ። ባለፈው ሰኔ ወር በሐዋሳ ከተማ የተፈጠረው ግጭት ለዘመናት አብረው በኖሩ በወላይታና በሲዳማ ህዝቦች መካከል አለመተማመንና እርስ በርስ መጠራጠር እንደፈጠረ ታዛቢዎች ይናገራሉ። በግጭቱም ከሰው ልጅ ህይወት ህልፈት እስከ ቁሳዊ ሀብት ድረስ ጉዳት ደርሷል። በግጭቱ ማግስት ሐዋሳ ከተማ የመጡ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የአገር ሽማግሌዎች በባህላዊ መንገድ እርቅ እንዲያወርዱ ኃላፊነት ሰጧቸው ነበር። በዚህ መሠረትም የወላይታና የስዳማ ሀገር ሽማግሌዎች ከገለልተኛ አስታራቂ ኮሚቴ ጋር በመሆን በሁለቱ ህዝቦች መካከል ባህላዊ ስርዓት ተከትሎ እርቅ ለማውረድ እየጣሩ ነው። በዋሳ ከተማ በነበረው ግጭት የተጎዱ የወላይታ ብሔር ተወላጆችን የስዳማ ሀገር ሽማግሌዎች ወላይታ ሶዶ ከተማ ድረስ በመሄድ አጥናንተዋል። የወላይታ ሽማግሌዎች ደግሞ ትናንት ወደ አዋሳ በመምጣት ከስዳማ በኩል ቤተሰቦቻቸው የሞቱባቸውን ጠይቋቸዋል። የወላይታ ሽማግሌዎች እንዳሉት የተጎዱ ቤተሰቦችን መጠየቅና ባህላዊ የማጽናናት ስራ ባለፈው በሂዳር ወር ከህዝብ ጋር የተደረገው የእርቀ ሰላምና የይቅርታ ስርዓት አካል ነው። በግለሰቦች መካከል የሚፈጠሩ ግጭቶችም ወደ ብሔር ግጭት እንዳይቀየሩ ጥረት መደረግ አለበት ብለዋል። በገበያ በኳስ ሜዳ፣ በተለያዩ መሰብሰቢያዎች ብዙ ሰዎች ባሉበት ስፍራ አንዱ ከአንዱ ጋር ሊጋጭ ይችላል። ግን ያ ግጭት ብሔረሰብን ሊነካው አይገባም። የእንትናና እንትና ጉዳይ አድርጉ እንጂ የስዳማና ወላይታ ብሔረሰብ ጉዳይ ነው ብላቸው አታንሱ። በአጠገብ ያላቸውን ሰዎች እንኳን ደስ አለ፣ እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ አበቃ ተባባሉ፣ ተጨባበቱ፣ በእውነት ተሳሳሙ። እንደው ክብር ካላላቸው ዳይቡሱ ብላቸው፣ ሰውነት ከሰውነት ጋር ይገናኝ። የወላይታና የስዳማ ዝምድና ከቀድሞ ይልቅ የጠነከረ ይሆናል ስሉም ተናግረዋል። የስዳማ ሽማግሌዎችም እኛ ተለያይተን የማናውቅ ተከባብረንና ተወራጅተን ለዘመናት አብረን የኖርን አንድ ህዝቦችን ብለዋል። ፍቅሩ ደግሞ ይቀጥላል። አንድነታችን ይቀጥላል። ስዳማን ወላይታንም ይባርክ። ኢትዮጵያን እግዚአብሔር ይባርክ። ላለው አመሰግናለሁ። በግጭቱ ቤተሰቦቻቸው የሞቱባቸው ተጎጆችም የስዳማና የውላይታ ህዝብ ከጎናችን እና ምስጋናችን የላቄ ነው ብለዋል። የውራይታ ሸማግሌዎች ሀዘናችን ተሰምቷቸው መጥተው ስላጽናኑን ሀዘናችን ድረስተናል። ወንድማማቾች ህዝቦች ነና ፍቅራችንና አንድነታችን ይሻለናል ሲሉም ተደምጠዋል። አቶ ደረጀ ደርሳ አባላለሁ። እኔ ገጠር ቀበሌ ነው የምኖረው። ልጄ እዚያ ዋሳ ከተማ ይኖር ነበር የመንግሥት ሠራተኛ ነበር። ማቴዎስ ደረጃ ይባላል። ምሳውን ለመብላት ሲወጣ የመንግሥት ሠራዊት መለዮ የለበሰ ሰው ጥይት ተኩሶ ገደለው። ጧሪ አጣሁ። የወላይታ ብሔር ተወላጅ የሆኑት የሐዋሳ ከተማ ነዋሪ ወይዘሮ በላይነሽ ያያ የአምስት ልጆች እናት ናቸው። በግጭቱ ባለቤታቸውን እንዳጡ ተናግረው የደረሰባቸው ጉዳት ከባድ መሆኑን ገልጸዋል። ያጋጠመኝ ፈተና ብዙ ነበር። ከጎኔ ያልተለዩ ሁላችሁንም እጅግ አርጌያዝ አመሰግናለሁ። አሁን ቢሆን ሲዳማ ቢሆንም ወላይታ ቢሆንም ከልጆች ጎን እንዳትለዩኝ አደራ ይጋለሁ። ይሁን እንጂ ከሁለቱም ብሔር ተወላጆች የተደረገልኝ ድጋፍ አጽናንቶኛል ነው ያሉት። እንደ ወትሮ አንድ ሆኖ መኖር አለባቸው። አብረን ያለነውን ህዝብ ናቸው። እኛም አብረና ያለ ነው፣ ፍቅር አለን። አሁንም እየጠየቁን ያሉት ህዝብ ናቸው። ሲዳማ ህዝብ ጋር ችግር የለም። አብረን ያለንን ህዝብንን እኔም ቢሆን ከነሱ ጋር አብረን ያለው እንሰራው ከነሱ ጋር ነው። የወላይታ ዞን አስተዳዳሪ አቶ ዳገቶ ኩምቤ በሽማግሌዎች የተጀመረው እርቅ ሰላምና የይቅርታ ፕሮግራም እስከ ወጣቶችና ህዝብ ይወርዳል ብለዋል። ከዚህ በፊት በሁለቱ ብሔሮች መካከል የተፈጠረውን ግጭት በሰላማዊ መንገድ ለመፍታት በተደረገው ጥረት አስታራቂ ኮሚቴዎች ከሁለቱም ብሔር የተመረጡ ሃይማኖት አባቶች፣ የሀገር ሽማግሌዎች ጉዳዩን ሰላማዊ በሆነ መንገድ እንዲፈታ ሲያደርጉ ቆይቷል። ይሄ ሰላም ዘላቂ እንዲሆን እስከ ቀበሌ እስከ መንደር ድረስ ወደ ህዝቡ ጋር በመውረድ የሰላም ጥቅም ያው እንግዲህ ህዝቡ በጣም ይረዳል። በዚህ ልክ በመስራት ዘላቂ እንዲሆን ማድረግ ይቻላል። በዚህ ልክ እንግዲህ የተለያዩ መድረኮች ከዚህ በኋላም የሚቀጥሉ ነው የሚሆኑት። ይሄ ከሟች ቤተሰብ ጋር የተደረገ መድረክ ነው። ቀጣይ ከወጣቶች ጋር የምናደርገው መድረክ ይኖራል። ቀጣይ እስከ ቀበሌ የሚወርድ የህዝብ መድረኮች አሉ። በዚህ ልክ ለመስራት ነው የታቀደ። የስዳማ ዞን አስተዳዳሪ አቶ ቀረጫ ውቻ በበኩላቸው የወላጅተና የስዳማ ህዝብ ሰላም ፈላጊ ነው፣ ይህንን ለማረጋገጥ በቀጣይነት እንሰራለን በማለት ተናግሯል። ህዝቡ ይህን ዳር ከማድረስ አኳያ ከሰላም ተጠቃሚ እንጂ ተጎጂ አይደለም። ሰላም ሲደፈርስ አስቀድሞ የሚጎዳ ህዝቡ ነው። ይህን ስለሚያውቅ ስለሚገነዘብ ነው ይሄ እርቀ ሰላም ፈጥኖ እንዲካሄድ ህዝቡ ባደረገው ብርቱ ጥረት እና በጎ ፍላጎት ነው ይሄ ሰላም አሁን ወደ ደረስንበት ደረጃ የደረሰው። ይሄ ተጠናክሮ እንዲቀጥል በየደረጃው ያለው አዋቂ፣ ወጣት፣ ሽማግሌ ትልቅ ኃላፊነትና ድርሻ አለው። ሰላም ከምንም በላይ አስፈላጊ መሆኑን በመረዳት ወጣቶች ለሰላም ዘብ እንዲቆሙ አቶ ቃረ ጠይቀዋል። ሰላምን ከማረጋገጥ አኳያ አሁን የመጣውን በሀገራችን እየታየ ያለውን የለውጥ ፍላጎትና አካሄድ የሚቃረኑና የሚቃወሙት በየጊዜው የሚያመጡትን ትንኮሳ በተለይ ወጣቱ ጎልብቶ ተጠናክሮ መቀጠል ይኖርበታል። ይህንን ዳር ከማድረስ አኳያ ወጣቶቻችን ትልቅ ኃላፊነትና ሚና አላቸው። ይህንን በተገቢው እንዲወጡ ተጠናክረው እንዲቀጥሉ በዚያ አጋጣሚ ጥሪን ማስተላለፍ ፈልጋለሁ። የባህላዊ እርቅ ስነ ስርዓት አካል ነው በተባለው በቡሉኮ መለባበስ የትናንትናው የእርቅ ሰላም ፕሮግራም ተቋጭቷል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሀዋሳም ዮናታንን ለዘገባው እናመሰግናለን። አድማጮች ቀደም ብለን በመግቢያችን አስታውቀን የነበረው ወይም ያሰማነው ዜና ነው። ከትላንት በስቲያ ረቡዕ በታጠቁ ኃይሎች ታግተው የነበሩት የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ደለሳ ቦልቻ ተለቀቁ። ዶክተር ደለሳ ከአዲስ አበባ ወደ ነቀምቴ ሲመለሱ ከነ ሾፌራቸው መታገታቸውን የክልሉ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ማረጋገጡ ይታወሳል። የታገቱት በአካባቢው በሚንቀሳቀሱ የታጠቁ ኃይሎች ነው ሲሉ አንድ የመንግስት ተወካይም ቀደም ሲል ገልጠው ነበር። ኦነግ በበኩሉ ስለ ሰውዬው መታገት የማውቀው የለም ሲል አስተባብሏል። አድማጮች ይህ ዜና የደረሰን አሁን እዚህ ስቱዲዮ ከገባን በኋላ ነው። ወደ ተከታዩ ዘገባ እናልፋለን። የዩናይትድ ስቴትስ ወንጀል አዳኝ ፖሊስ ሞዛምቢክ ውስጥ ግዙፍ የገንዘብ ስርቆት የፈጸሙትን ሰዎች ይዞ ለፍርድ ለማቅረብ ተቃርበዋል። የቀድሞ የገንዘብ ሚኒስትር የነበሩትን ባለስልጣን ጨምሮ አራት ሰዎች አገሪቱ እንደ አውሮፓውያን ዘመን አቆጣጠር በ2013ና በ2014 ዓ ም በሚስጥር ከተበደረችው ሁለት ቢሊዮን ዶላር ጋር በተያያዘ ተፈጽሟል በተባለ ወንጀል ሳቢያ ተይዞ ታስረዋል። በ2016 ዓ ም ይፋ የተደረገ ሪፖርት በደቡብ አፍሪቃዊቱ አገር ሀገር በሞዛምቢክ ግዙፍ የብድር ቀውስ ጭሯል ይላል። አኔታ ፓዋል ከጆሃንስበርግ ያደረገች ያደረሰችን ዘገባ ሰለሞን ክፍሌ ይዞ ቀርቧል። ሁኔታው የሆሊውድ አሞኚ የፊልም ድራማ ይመስላል። ነገሩ እንዲህ ነው። የለንደን ባንክ ኃላፊዎች ዓለም አቀፍ መዋለ ንዋይ መዳቢዎችና የመንግሥት ባለሥልጣናት ይሰበሰቡና ያችን በርስ በርስ ጦርነት ክፉኛ የዳሸቀችና በተፈጥሮ ሀብቷ ብልጽግና የታወቀች አገር መልሶ ለመገንባት በሚል ኩባንያዎች በአፋጣኝ ብድር ማግኘት እንዳለባት ያስረዳሉ። ትረካቸው ሰሚ ጆሮ አገኘና ጥረታቸው የሁለት ቢሊዮን አሜሪካ ዶላር ብድር አስገኘላቸው። ገንዘቡ ግን ወዲያው ወጪ እንደተደረገ ጠፋ። የገባበትን ማወቅ አልተቻለም። ያ የሆሊውድ መሰል የፊልም ድራማ ግን የተደመደመው በአሳዛኝ መልኩ ነው። የሞዛምቢክ መንግሥት የሁለት ቢሊዮን ዶላር ዕዳ ውስጥ መዘፈቁን ሳውቅ የዕለት ተዕለት ተግባሩን እስከ 2016 ዓ ም ድረስ ያከናውን የነበረው እንደ ወትሮው ነበር። በ2016 ዓ ም በአውሮፓውያኑ አቈጣጠር ሁለት ቢሊዮን ዶላር እንዳለበት ሲረዳ መንግሥት ብድሩን መክፈል አልቻለም። በሀገሪቱ ውስጥ የኢኮኖሚ ቀውስ ተፈጠረ። የመገበያያ ገንዘቡ ዋጋ ወረደ። የሸቀጣ ሸቀጥ ዋጋ ጨመረ። ይሄ ሆሊውድ አይደለም። በውን የተፈጸመው ሞዛምቢክ ውስጥ ነው። በትንሹ አራት ሰዎች ተይዘው የታሰሩበትን የክስ ሰነድ መሠረት በማድረግ የተገኘው ማስረጃ እንደሚያመለክተው ወንጀለኞቹ አሜሪካውያን መዋለ ንዋይ መዳቢዎችን ስላከሰሩ ለፍርድ ወዲህ ወደ ዩናይትድ ስቴትስ ይተላለፋሉ ተብሎ ይጠበቃል። የአሜሪካ ድምፅ ራዲዮ ተጨምቆ የቀረበ የክሱ ቅጅ ደርሶታል። ክሱን ያቀረበው አንድ የኒውዮርክ ፍርድ ቤት ነው። በዚሁ መሠረት አራቱ ሰዎች፣ አንድ ሌላ እስካሁን ያልተያዘ ግለሰብና ሁለት ስማቸው ያልተገለጸ ሰዎች የቀረበባቸው ክስ ብድሩን ለማግኘት ሲሉ የውሸት ፕሮጀክቶችን በመፍጠርና ጉቦ ለራሳቸው ለባለሥልጣናትና ሌሎች ከፍለዋል የሚል ነው የደቡብ አፍሪካ ባለስልጣናት የቀድሞውን የሞዛምቢክ የገንዘብ ሚኒስትር ማኑዌል ቻንግን በቁጥጥር ስር ያዋሉት ኢንተርፖል በቆረጠው የእስር ማዘዣ አማካይነት ነው። ወዲህ ወደ ዩናይትድ ስቴትስ እንደሚተላለፉ ይጠበቃል። የቻታም ሐውስ የጥናት ቡድን እርምጃውን ከፍተኛ ጠቀሜታ ይኖረዋል ብሏል። የቡድኑ ተንታኝ አሌክስ ቫይንስ ያስረዳሉ። ስለዚህ ስለ ጠፋው በሚሊዮኖችና ምናልባትም ቢሊዮኖች ዶላር ምንም ማድረግ እንደማይቻል ነበር የተገመተው። ሆኖም ከኒውዮርክ ፍርድ ቤት የቀረበው ክስ በተለይ ቁልፍ ተዋናያኑን አስመልክቶ ከብድሩ ጋር በተያያዘ የቀረበባቸው ክስ እንደሚመስለኝ በጣም ጠቃሚና ጨዋታውን የሚቀይር ነው በሞዛምቢክ በራሷ ያለውን ሁኔታ ካየን ሕዝቡ፣ በሰዎቹ ተይዞ መታሰር ደስተኛ ነው፣ ገዢው የፍሬሊሞ ፓርቲ ግን ዝምታን መርጧል ይላል የመገናኛ ብዙኃን አስተያየት ሰጪው ፌርናንዶ ሊማ። የወቅቱን መንግስት ለዚህ እጅግ ከፍተኛ አፍረት ዳርጓል። በጣም የሚያስገርመው ሌላ ነገር ደግሞ ከሚስተር ቻንግ መታሰር ጋር በተያዘ አንድም የሀገሪቱ ባለሥልጣን ምንም አስተያየት አለመስጠቱ ነው። መንግስት ባለው ፈርሊሞ ፓርቲ ወይንም የጠቅላይ አቃቢ ሕግ ቢሮ ይሁን ፓርላማችን አንዳቸውም የተናገሩት ነገር የለም። የሻታሙ ምርምር ቡድን ተንታኝ አሌክስ ቫይንስ አክለው እንደሚሉት ብድሩ በተገኘበት ወቅት የመከላከያ ሚኒስትር የነበሩት የወቅቱ ፕሬዚደንት ፊሊፔ ኑሲ ሀገሪቱ ከገባችበት ከዚህ የስርቆት ቅሌት እንዴት እንደምትወጣ ግልጽ አይደለም ብለዋል። ለመዋለንዋይ መዳቢዎች ግን በ2023 የተፈጥሮ ጋዝ ምላክ ከምትጀምረው ሞዛምቢክ ብሩህ ተስፋ ይኖራቸዋል ሲሉ ጨምረው አስረድተዋል። ዓለም አቀፍ የገንዘብ ድርጅት አይኤምኤፍ እና ለሞዛምቢክ በጋራ ሆነው ገንዘብ ሲሰጡ የቆዩ ለጋሾች ብድርም ሆነ በቀጥታ ለመንግስት የሚሰጥ ገንዘብ አግደዋል። አሁን ግን ያለፈው አልፏል ብለው መቀጠል የሚፈልጉ ይመስለኛል። ይህ ደግሞ ሞዛምቢክ ከዓለም አቀፍ አበዳሪዎችና ሸሪኮቿ ጋር የሚኖራትን የረጅም ጊዜ ግንኙነት ለማሻሻል የሚረዳት ይመስለኛል። ይህ በእንዲህ እንዳለ የቀድሞ የሞዛምቢክ የገንዘብ ሚኒስትር ቻንግ ጠበቃ ደቡብ አፍሪካዊው ሮዲ ክራውስ የደንበኛቸው እጅ ተይዞ ለዩናይትድ ስቴትስ እንዲሰጥ የቀረበውን ጥሪ ባለን አቅም ሁሉ እንታገለዋለን ብለዋል። ሰለሞንን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበድና አዲሱ አበበን። ሁለተኛውን አጋማሽ ወደምንጀምርበት ፕሮግራም እናልፋለን። ኢትዮጵያ እየተካሄደ ያለው ለውጥን ተከትለው የቆዩ የጥበብ ስራዎችም ለመድረቅ መንገድ መከፈቱ እየታየ ነው ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ። ፈጠራዎች እንደሚበረታቱ የበለጡ ስራዎችም እንደሚሰሩ ባለሙያዎች ተስፋቸውን ገልጠዋል። አንጋፋው አርቲስት ተክሌ ደስታ ከገዛ አገሩ እንዲባረር ምክንያት የሆነው መንታ መንገድ የተሰኘ የመድረክ ስራ ሰሞኑን በብሔራዊ ቲያትር ለእይታ እንደሚበቃ እየተጠበቀ ነው ሲል እስክንድር ተከታዩን አቀናብረዋል። ለዙፋኔ ለዘውዴ የማልቀና መስላሉ ግርማ ይሁን እንኳን ሰው የሰው ልጅ ቀርቶ ሁሉም ቻል የሰው የዓለምን ፈጣሪ በመንግስቱ መቅናቱን ነው አበክሮ ያስተማረ ዘላለምም የሚያስተማረ እንዳልከውም ባንተው በራስህ እጀምራለሁ። ለመቀጣጫ ገትህን በህዝብ ፊት እጠለዋለሁ። አንጋፋ ታዋቂና ወጣት አርቲስቶች በተክሌ ደስታ እየተዘጋጀ ያለውን መንታ መንገድ የተሰኘ የመድረክ ስራ በብሔራዊ ትያትር እየተለማመዱ ነው። እንኳንስ ያችን የራሱንስ ማንነት የተው እንደሰየሙት የሚሰየም እንደሸመኑት የሚሸመን የዋሪት የሚጎትቱት የዘመን ጋሪ ሆኗል። አረ የፈለገው ኒ ሙሉ ሙላ አሉ አታሁ ቢነዛ ምን ይጎዳል? ከታዋቂው ግብፃዊ ጸሐፊ ቶፊክ አልሐኪም ድርሰቶች አንዱ የሆነው ዘሱልታን ስ ዳይለማ ነው በአለማየሁ ገብረ ህይወት አማካኝነት ለኢትዮጵያ ተመልካች እንዲስማማ ተደርጎ የተተረጎመው ቲያትሩ በሥልጣን ላይ ለመቆየት የትኛውን አማራጭ መጠቀም እንዳለበት መወሰን በተቸገረና አጣብቅኝ ውስጥ በገባ አንድ የአገር መሪ ላይ ያተኩራል። ሕግን መከተል ወይስ የኃይል አማራጭ መጠቀም የሚሉት ለውሳኔ ያስቸገሩ ምርጫዎች ሆነው ልብ እንዳንጠለጠሉ የተመልካችን ቀልብ ይዘው ታሪኩን ያስቀጥላሉ። አንጋፋውና ታዋቂው ተዋናይ ደራሲና አዘጋጅ ተክሌ ደስታ ይህንን ቲያትር ለመድረክ ለማብቃት የሄደበት መንገድ ግን አልጋ ባልጋ አልነበረም። ቲያትሩን ለማዘጋጀት ከሚኖርባት አሜሪካ መጀመሪያ ወደ አዲስ አበባ የመጣው ከሁለት ዓመት በፊት እንደነበርም ይናገራል። የያኔዋ ኢትዮጵያ ግን መልእክቱ ዓለም አቀፋዊ ጭብጡም የህግ የበላይነት መከበር ለሆነው ለዚህ ቲያትር ዝግጁ አልነበረችም። ይ ህግ ህግ የምትለው ጭንብልህ ምንም መፍትሄ አይመጣልኝም። የጉራዴ ትንሿ እንቅስቃሴ ግን ችግሩን ከመሰረቱ እንደምትፈታው ላረጋግጥ እንወዳለን። ግማይ ሆይ ካዋጣው ዝም ብለህ ለአስተዳደራችን መቀናት ሲባል የሚፈስ ትንሽ ደም ምንም ችግር አያመጣም። ትንሽ ደም። እናም ቲያትሩ ገና በልምምድ ላይ እንዳለ በአስቸኳይ ከሀገር እንዲወጣ መደረጉን ያስታውሳል። ተጠራው 24 ሰዓት ሊሰጥ የሚገባው መብት በተወለድኩባት ሀገሬ ላይ 24 ሰዓት እንኳ የመኖር መብት አለኝ። በአራት ሰዓቱ በተያዝኩ በአራት ሰዓት ውስጥ ነው አውሮፕላን ላይ እየተጫንኩት በተያዝኩ ማለት የያዦቹን ነማን ናቸው? እንግዲህ ኢሚግሬሽን ተጠራሁ በቃ ከኢሚግሬሽን ነው የተወሰድኩት። ኢሚግሬሽን ያሉ ሰዎች ናቸው ወይስ ደህንነቶች ናቸው? እኔ በትክክል ለመናገር አልችልም። እንግዲህ ይመስለኛል ደህንነቶች ይመስሉኛል። መቼም አንድን ሰው እንካ አድርጎ በአራት ሰዓት ባልሞላ ጊዜ ውስጥ አውሮፕላን የሚያገኝ ማን ነው? አንድ ባለስልጣን መሆን አለበት። ሲቪል የለበሱ ሰዎች ናቸው ይዘው ሄዱት። ከየት ነው የያዙ? ሲይዙ ከዚህ ከኢሚግሬሽን። መጀመሪያ ኢሚግሬሽን ጠሩ። ከዛ ሲቪል የለበሱ ሰዎች መጡና ወደ አውሮፕላን ማረፊያ ውሰድ ባሉኝ፣ እዛ ገባሁ። ወደ ዘጠኝ ሰዓት ላይ ነው። ዝርዝር ብዙ ዝርዝር ነገር አለው ዘጠኝ ሰዓት በኢትዮጵያ አቆጣጠር ዘጠኝ ተኩል መሰለኝ የደረስኩት። ከዛ ይዘውኝ ገቡ። ልጄ ውጭ እንዲቆይ አደረጉ። ከዛ እኔን ከዚህ እንዳልወጣ ከቢሮ እንዳልወጣ አደረጉኝ። ከልጄ ልጄን እንግዲህ አስገድደውታል ይመስለኛል ትኬት አምጣ አለበለዚያ ወይ በኬንያ ወይ በሱዳን ወይ በምንድን ነው ባለው ባለው መስመር እናስወጣዋለን ግን ከዚህ ውጭ እንዳይጉላላ ግን ትኬት ብትቆርጥለት ጥሩ። እንዴት አድርጌ ነው በዚህ ቻችር ጊዜ? ግድ የለም ሂድ፣ እዚህ ቦታ ይሉታል፣ ይሄዳል። ራሳቸው አመቻችተው ያደርጋሉ። ስልሳ ሺህ ብር ክፈል ይሉታል። ላንድ ትሪፕ ነው ስልሳ ሺህ ብር ይሄ ልጅ ከፍላል። በኋላ እዛ ከሄድኩ በኋላ ነው ስልሳ ሺህ ብር ከፈሉን። ማቀው እና በፀረ ሕዝብ ስራ ላይ ተገኝተሃል ነው እና መውጣት አለብህ። እንዴ ኧረ እግዚአብሔር ይስጣቸው እንደ እስር ቤት ቢወረውሩኝስ መንገድ ላይ ስንቱ በመንገድ እየተደፋ ነው። አሁን በማየው ከሚዲያ ላይ በአይኔ አላየውም፣ ከሚዲያ በምመለከተው በሚወራው እኔ እኮ ወድለኛ ሰው ነኝ እና እንኳ አረ፣ እኔ እሱሱን ሳስበው በጣም አንዳንዱ ይዘገንናላ። ያቅፎ በጆሮዬ ነው። አውሮፕላን ማረፊያ ስደርስ በጆሮዬ ጠጋ ብሎ የትውልድ መታወቂያን ቀምቶ ከዚህ በኋላ አገር አለ ብለህ እንዳትመጣ ነው ያለው። የደህንነት ሰዎች ናቸው። ምን ታደርገዋል? ትምክት መመካት፣ በእግዚአብሔር ሰው ራሱ ሟች መሆኑን፣ ሰው ጠፊ ወዳቂ መሆኑን አለመገንዘቡ በጣም ያሳዝናል። አይ አገር አለይ ብለህ እዚህ ትልሽ ብትል ብሎ ሲለኝ እሱ ነዋሪ፣ እኔ ደግሞ አገር አለ ብዬ ስመጣ የምሞት አይነት አድርጎ የሚገለኝ አይነት አድርጎ በእብሪት ነው። እብሪት ነው ሁሉም ነገር። እቺ እስከ ዘላለም ጆሮ ላይ ትጮኋለች። እስክሞት ድረስ አስባታለሁ እችን። ሌላውማ አልተስማማቸውም። በቃ ላስተዳደራቸው እንቅፋት ላይ መውጣቴ ምንም ማለት አይደለም። ስንቱ ተባርሮ የለም እ ስንቱ ርሃ ተብልቶ የለም እ ስንቱ ስንት ነገር ተፈትሞበታል። እኔ እኮ በአውሮፕላን ማጣው በአውሮፕላን ሄድኩ። ገንዘብም ቢሆን ምንም አይደለም። በዚሁ በመንታ መንገድ ቲያትር ላይ የግዳጅ ፈጻሚ ገጸ ባህሪን ወክሎ የሚጫወተው ታዋቂው አርቲስት ሚካኤል ታምሬም በወቅቱ የሆነውን ያስታውሳል። ባለፈው ጀምረን ነው ነበረ መቼም ማለት ነው ባለፈው ባለፈው አንድ ሁለት ዓመት ይሆናል፣ ሁለት ዓመት አካባቢ ይሆናል። እና ጀምረን ነው ነበረ። ከዛ ዝግጅቱን የተወሰነ ደረጃ ከሄድን በኋላ እንደውም ስቴጅ ላይ ሁሉ ወጥተን መለማመድ ከጀመርን በኋላ ስቴጅ ላይ መውጣት ማለት የመጀመሪያው የቃል ጥናት ጨርሰን ወደ ስቴጅ ሲወጣ ወደ ሁለተኛው ፌዝ ወጣን ማለት ነው። እና ወደ መድረክ ላይ መውጣት ጀመራችሁ። ሁለተኛው ምዕራፍ ላይ ለማጠናቀቅ ትንሽ ሲቀረን ያኔ አስቸኳይ ጊዜዎች ታወጀ እና ከዛ ኮማንድ ፖስቱ የቲያትሩ እንግዲህ እንዴት እንዳዩት አላቅም። ቲያትሩ የህግ የበላይነት መከበር አለበት የሚል ነው ህግ የሚከበረው ወይ ደግሞ ሀገር ሰላም የምትሆነው በሰይፍ ወይ በጦርነት ወይ በኃይል መንገድ ሳይሆን በህግ ነው የሚል አይነት የህግ የበላይነትን የሚሰብክ አይነት ቲያትር ነው እና እንግዲህ ያልተመቻቸው መልእክት ይኖሪው እንደሆነ አላቅም እና ማን እንዳስቆመውም አላቅም። ግን በቃ ይቁም ተባለ። ተክሌም አዘጋጃችንም ከአሜሪካ መጥቶ ነበረ እሱንም አፋፍሰው ላኩት። እና እንደውም በንጋታው የጠዋቱን ፕሮግራም ልጠይቀው ስደውል ማታ ስደውልለት እሱ ኤርፖርት ነው ያለው ለምን ትሰራለህ ስለው በቃ ይዞ ሄዱ ነው አለ። ህገ በላይነት ወልሄ ነው ምናም ብዬ አውረተነው የተለያየ ነው እና ከዚህ በኋላ እንግዲህ ከሁለት አመት በኋላ አሁን ባለው ለውጥ ሁኔታ እንግዲህ እንደገና ተገናኝተን እየሰራ ያለ ነው ፖለቲከኞች፣ ጋዜጠኞችና ሌሎችም ለስር ተዳርገው በቆዩባት አገር የፈጠራ ሥራዎችም የተለየ ጊዜ አላሳለፉም። በሕገ መንግሥቱ ተረጋገጠ የተባለው ሐሳብን በነጻነት የመግለጽ መብት በባለሥልጣናት ይታፈናል። ፈጽሞ አይደገምም የተባለው ቅድመ ምርመራ በጓሮ በር ብቅ ይላል፣ ሕጋዊ አሰራር ሆኖ ይተገበራል። ይህ በእነዚህ ሂደቶች ውስጥ ያለፉ የበርካታ ባለሙያዎች ግምገማ ነው። ከዚህ ቀደም ማንገደላት በተሰኘው ተከታታይ የቴሌቪዥን ድራማ ድርሰት የመንግሥቱን ቢሮክራሲ ቁልጭ አድርጎ ያሳየው ተክሌ ደስታ ለሌላ ስራ ሲነሳ ያጋጠመውም ይሄው ነው። ዛሬ ግን ጊዜው መቀየሩን የጥበብ ስራዎችን በአገሪቱ ካለው ለውጥ እንደሚያተርፉ ተክሌ ደስታ ይናገራል። አሁን ይሄ ለውጥ ማንኛውም ሰው ነጋዴውም ሆነ ገበሬውም ሆነ በእኛ ሙያም ያለ ይሁን ደራሲዎችም ይሁኑ ሙዚቀኞችም ይሁኑ ይሄንን ለውጥ መንከባከብ አለብን አለባቸው። ምክንያቱም ቀላል ነገር አይደለም። እርግጥ ብዙ ችግር አለ፣ አሁንም ብዙ ችግር አለ። እና በዚህ ላይ ያሉ ሙያተኞች ራሳቸው ይህንን ለውጥ መንከባከብ አለባቸው። በዚሁ በመንታ መንገድ ቲያትር ላይ ከሚተውኑት አንዱ ሚካኤል ታምሬ፣ ምን ልታዘዝ በተሰኘውና ፖለቲካዊ ይዘት ባለው ሳምንታዊ የቴሌቪዥን ድራማ ላይም ይሳተፋል። በአገሪቱ እየተካሄደ ያለው ለውጥ የሚያስገኘው ዕድል ከጥበብ ሥራዎች በተለይም ፖለቲካዊ ይዘት ካላቸው የኮሜዲ ስራዎች አንጻር የነበረውን ክፍተት እንደሚሞላ ተስፋ አድርጓል። ክፍተት ፈጥሯል። ምክንያቱም ኮሜዲውን የተሟላ አላደረገው የሚቀርቡ የነበሩ የኮሜዲ ስራዎችን የተሟላ አላደረገውም። አንደኛ ሁለተኛ፣ የኮሜዲ ስራዎችን የሚያቀርቡ ሰዎችም የመፍጠር አቅማቸውን ይገድባል። ራሳቸውን ሴንሰር እያደረጉ ነው የሚሰሩት። ይህንን ካልኩ እንትና ይቀየማል እየተባለ በዚህ አይነት ኮሜዲ አይሰራም። ሁለተኛ ታቷል ብዬ የማስበው ደግሞ ምንድነው? መሪዎቻችንም የፖለቲካ መሪዎቻችንም ሰው መሆናቸውን እንዲረሱ ያደርጋቸዋል። ስትተቻቸው፣ ስትጎነጥላቸው እያልክ ያለሁ ምንድን ነው? ሰዎች ናቸው፣ ሊሳሳቱ ይችላሉ። ይሄኛውን መንገድ አልስማማም ነው ይህንን ማለት ይሄኛው ይህንን ያጣሉ እነሱም። ጉዳቱ የሚመጣው በሁለት በኩል ነው። በኮሜዲ ስራውም በተቀባዩም በኩል ጉዳት ያመጣል ብዬ ነው የማስበው። በህግ የበላይነት ላይ የሚያተኩረው መንታ መንገድ የተሰኘው ቲያትር ከ18 ዓመታት በፊትም በሌላ ሰው ተተርጉሞ ለብሔራዊ ቲያትር ቀርቦ እንደነበር ተክሌ ደስታ ያስታውሳል። ያኔም ግን ለመድረክ እንዲቀርብ አለመፈቀዱን ይናገራል። የዛሬ ሁለት ዓመትም እሱን ለችግር ዳረገ። ሰሞኑን ግን ልምምድ ተጠናቆ ለህዝብ እንደሚቀርብ እየተጠበቀ ነው። ኢትዮጵያ ከ18 ዓመታት በኋላ ይህንን ቲያትር ለማሳየት ዝግጁ ሆናለች። የዚህ ቲያትርና የተክሌ ጉዞ የአገሪቱ የፖለቲካ ሂደት አመላካች፣ ሐሳብን በነጻነት የመግለጽ መብት ያለፈበት ውጣውረድም ነጸብራቅ ጭምር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮቻችን የእስክንድርን ስለ ዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ቅንብር እንለፍ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ሳየ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል የኢትዮጵያ ሁኔታ ታላቁ የህዳሴ ግድብ ከሁለት ዓመታት በኋላ ሥራ እንደሚጀምር ተገለጸ ግብፅ የግድቡን የውሃ ሙሌት ፍጥነት እንዳሳሰባት ታወቀ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ዘገባ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከዘጠኝ ወራት በፊት ስልጣን እንደያዙ ብዙ ለውጦች ማድረጋቸውን ገልጾ ከሀያ ዓመታት የጠላትነት ሁኔታ በኋላ ከኤርትራ ጋር የሰላም ስምምነት ማድረጋቸውንና በብዙ ሺህ የሚቆጠሩ የፖለቲካ እስረኞች መፍታታቸውን አውስቷል። የሀገሪቱ ርዕሰ ብሔርና የከፍተኛው ፍርድ ቤት ኃላፊ ሴቶች እንዲሆኑ መሾማቸውን ዘገባው ጠቅሶ ለ18 ወራት ያህል ታስረው የነበሩት ብርቱካን መደቅሳ ከዩናይትድ ስቴትስ ተጠርተው የምርጫ ኮሚሽንን እንዲመሩ ሲጋበዙ እንደ ሌሎቹ ብዙ ሰዎች ሁሉ ራሳቸውንም እንዳስገረማቸው የቢቢሲው ዘገባ ጠቅሷል። አያይዘውም ሆኖም ተግዳሮቶች መኖራቸው አልቀረም ይላል። ኢትዮጵያ ኢኮኖሚያቸው በፍጥነት በማድረግ ላይ ካሉት የዓለም ሀገሮች አንዷ ናት። ጠቅላይ ሚኒስትሩ የሀገሪቱን ኢኮኖሚ ለቀቅ በማድረግና ሙሰኝነትን በመታገል ተግባር ካልተሳካላቸው ይህ የብቃት መሰረት የተቃውሞ ኃይል ወደ መሆን ሊያመራ እንደሚችል ዘገባው አስገንዝበዋል። ኢትዮጵያ ከ በላይ የሚሆኑ ብሔር ብሔረሰቦች ያሏት ሀገር እንደመሆኗ መጠን የቆዩ ልዩነቶች ያሉ ቢሆንም አሁን ግን በአስከፊው መልኩ አገርሽቷል። ከቅርብ ወራት ወዲህ በሀገሪቱ ምዕራብ ክፍል 1.4 ሚሊዮን የሚሆኑ ሰዎች ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት መናገሩን ዘገባው ገልጿል። በአጠቃላይ 2.8 ሚሊዮን የሚሆኑ ሰዎች ከቅርብ ዓመታት ወዲህ ከመኖሪያቸው ተፈናቅለዋል። አንድ ሌላ ከባድ ስጋት በኦሮሚያና በሶማሊያ ድንበር የሚካሄደው ውጊያ ነው። ጠቅላይ ሚኒስትር አብይ ባለፈው ወር የእርቅ ኮሚሽን መስርተዋል። ጠቅላይ ሚኒስትር አብይ አሁንም ወዳጀ ናቸው የሚሉት የቀድሞ የኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ የከሸፈባት ሀገር ሊያደርጓት ይችላሉ የሚል ስጋት እንዳላቸው መግለጻቸውን ጽሁፉ ጠቅሷል። ሮይተርስ የዜና አገልግሎት ደግሞ ታላቁ የኢትዮጵያ ህዳሴ ግድብ እንደ አውሮፓ አቆጣጠር በ2020 ዓ ም ታህሳስ ወር ላይ ጅምር ስራውን እንደሚጀምር የውሃና የኤነርጂ ሚኒስትር አስታውቀዋል፣ ይላል። ስድስት ሺህ ሜጋዋት እንዲያፈልቅ የሚጠበቀው ታላቁ የህዳሴ ግድብ ከአፍሪካ ትልቁ የመብራት ኃይል አቅራቢ የመሆን እቅድ አለው። ይሁንና ጠቅላይ ሚኒስትር አብይ ተርባይኖችን ለመስራት የመንግስት ይዞታ ከሆነው ተቋራጭ ጋር ተደርጎ የነበረውን ኮንትራት ከሰረዙ ወዲህ እስካሁን ባለው ጊዜ ስለ ስራው እንቅስቃሴ የሚታወቅ ነገር እንደሌለ ሮይተርስ ላይ የወጣው ጽሑፍ ገልጿል። የመንግስት ሚዲያ ባለፈው ረቡዕ በዘገበው መሰረት የግድቡን ግንባታ ለማፋጠን ጂኢ ሃይድሮ ፍራንስ ጋር ስምነት ፈርመዋል። የውሃና የኤነርጂ ሚኒስትር አቶ ስለሺ በቀለ ደግሞ ግድቡ በሁለት ዓመታት ውስጥ ሊከፈት በሚችልበት እቅድ ላይ እንዳለ መግለጻቸውን ሮይተርስ የዜና አገልግሎት ዘግቧል። መጀመሪያ ላይ በሁለት ተርባይኖች 750 ሜጋዋት የማመንጨት እቅድ መኖሩን እንደ አውሮፓ አቆጣጠር በ2022 ማብቂያ ላይ ደግሞ ከአራት ዓመታት በኋላ ማለት ነው፣ ሙሉ በሙሉ ስራ እንዲጀምር ይጠበቃል ሲሉ ሚኒስትር ስለሺ ለኢትዮጵያ ምክር ቤት መናገራቸውን ዘገባው ጠቅሷል። ግብፅ የህዳሴ ግድብ ግንባታ ወደ ግዛቷ የሚፈሰውን የውሃ ድርሻ ሊቀንስ ይችላል የሚል ስጋት አላት። ነገር ግን ጠቅላይ ሚኒስትር አብይ ግብፅ በአባይ ውሃ ላይ ያላትን መብት መጠበቅ እፈልጋለሁ ሲሉ ተናግረው እንደነበር የግብፅ ሚዲያ ጠቅሷል። የዋሽንግተን ታይምስ ጋዜጣ ድረገጽ በበኩሉ የኢትዮጵያ መሪዎች የግድቡን ግንባታ ለማፋጠን በሚሞክርበት በአሁኑ ወቅት ግብፅን እያሳሰበ መሆኑን አውስቷል። የታላቁ የህዳሴ ግድብ ግንባታ ከሰባት ዓመታት በፊት የተጀመረው የግብፅ መሪዎች የረጅም ጊዜ የግብፅ ፕሬዚደንት የነበሩትን ሆስኒ ሙባረክ ከስልጣን ባስወገደ ህዝባዊ መነሳሳት በተጠመዱበት ወቅት እንደነበር ዋሽንግተን ታይምስ ጋዜጣ ድረገጽ ዘግቧል። 4.8 ቢሊዮን ዶላር የሚፈጀው በግዙፍነቱ ከአፍሪቃ አንደኛ ከዓለም ደግሞ ሰባተኛ የሚሆነው ህዳሴ ግድብ ለኢትዮጵያ ከዋና ዋና ብሔራዊ ውጥኖች አንዱ መሆኑን አቶ ስለሽ በቀለ አስገንዝበዋል። ኢትዮጵያ የግብፅን ስጋት ችላ ብላ ግድቡን ውሃ መሙላት አስመልክቶ ፍንክች አልልም በማለቷና በግንባታ በመቀጠሏ ለዘጠኝ ዓመታት በሚጠጋ ጊዜ ውስጥ ሲደረጉ በቆዩት ድርድሮች የተገኘ ውጤት የለም ሲሉ ሙስጣፋ ከማል የተባሉ የግብፅ ተንታኝ መናገራቸውን ዋሽንግተን ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። የግብፅ ባለሥልጣኖች በ1929 እና በ1959 ዓ ም በቅኝ ግዛት ወቅት በተደረገው ስምነት መሠረት ግብፅ ከናይል ወንዝ ውሃ በዓመት 555 ቢሊዮን ኪዩቢክ ውሃ የማግኘት መብት አላት ይላሉ። ሱዳን ደግሞ በስምነቱ መሠረት በዓመት 18.5 ቢሊዮን ኪቢክ ውሃ ይደርሳታል። በተጨማሪም በእነዚህ ሁለት ስምነቶች መሠረት ግብፅ በወንዙ ላይ የሚቀየስ ማንኛውንም አይነት እቅድ በድምፅ የመሻር መብት አላት። በዚህ በቅኝ ግዛት ጊዜ በተደረገው ስምነት መሠረት ኢትዮጵያ ግብፅን ሳታማክር የህዳሴ ግድብ መገንባቷ ግብጾችን አስቆጥቷል ይላል ዋሽንግተን ታይምስ ላይ የወጣው ጽሑፍ። ለግብፅ ወሳኙ ጊዜ የታላቁ የህዳሴ ግድብ ውሃ በሚሞላበት ወቅት ነው። ኢትዮጵያ ውሃውን በፍጥነት ከሞላችው ወደ ግብፅና ሱዳን የሚፈሰው ውሃ ይቀንሳል። ኢትዮጵያ በንድፈ ሐሳብ ደረጃ ግድቡን በሶስት ዓመታት ውስጥ ለመሙላት አቅዳለች። ግብፅ ግን በአስርተ ዓመት ውስጥ እንዲሞላ ትሻለች። የግብፅ ሕዝብ ብዛት እየጨመረ በሚሄድበት በአሁኑ ወቅት ኢትዮጵያ ግድቡን በውሃ በምትሞላበት ወቅት የውሃ ችግር ይገጥመናል ሲሉ ተንታኙ ከማል መናገራቸውን የዋሽንግተን ታይምስ ጋዜጣ ጠቅሷል። ኢትዮጵያ በበኩሏ ታላቁን የህዳሴ ግድብ የምትገነባው የአባይ ውሃን መጠን ለመቆጣጠር ሳይሆን በፍጥነት እያደገ በመሄድ ላይ ላለው ኢኮኖሚዋ የኤሌክትሪክ ኃይሏን ማጠናከር ስለሚያስፈልጋት እንደሆነ በተደጋጋሚ ገልጻለች። የስኳር አገዳ እርሻ ባለቤት የሆኑት አህመድ ኖቤ በበኩላቸው ኢትዮጵያ የኤሌክትሪክ ኃይሏን የማዳበር መብት አላት፣ ግን ትንንሽ ግድቦችን መገንባት ትችል ነበር ማለታቸውን ዘገባው ጠቅሷል። የህዳሴ ግድብ ግንባታ ከቅርብ ጊዜያት ወዲህ ደረሰበት የተባለው እክል ግብፃውያንን እንዳስደሰተ ዋሽንግተን ታይምስ ጋዜጣ ላይ የወጣው ጽሑፍ ሲያመላክት አላህ ደግ ነው፣ ይህ ከአምላክ ለግብፃውያን የወረደ ስጦታ ነው ሲል አምር አዲብ የተባለ የታወቀ የቴሌቪዥን ውይይት አስተናጋጅ ደስታውን መግለጹን ዘገባው ጠቅሷል። አያይዞም አዲብ ኢትዮጵያ ያላችሁት ወንድሞቼ፣ አታፋጥኑት፣ ትዕግስት ይኑራችሁ የሚያስቸኩል ነገር የለም። እንዳውም መላውን ግድቡን ብታፈርሱት ይመረጣል። ከዚህ ኢንጂነሮች በመላክ በማፍረሱ ተግባር እንረዳችኋለን ሲል ማላገጡን ዋሽንግተን ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች ሳየን እናመሰግናለን ለፕሮግራሟ። ቀጣዩ ዝግጅታችን ደግሞ የመጨረሻው ይሆናል። እሰጣ ገባ ጦርነት ምናወጅ እሰጣ ገባ ጠበቅ አድርጎ ተከራክሮ ምን ወደ መፍትሄ መሄን ነው ሐሳቡ። ዝግጅቱን እንግዶችህን ታስተዋውቅና መስመሩን ለረከብ አመሰግናለሁ። አዲሱ በፖለቲካው የሚሳተፉ የነቃ ተሳትፎ ያላቸው ሁለት ወጣቶች ናቸው። ከትግራይ የጋበዝኳቸው ጌታቸው አረጋዊ በትግርኛ ቋንቋ የታተመች የምትወጣው ውራይና የተሰኘች መጽሄት ባለቤትና አዘጋጅ፣ አምዶም ገብረስላሴ የተቃዋሚው አረና ትግራይ የህዝብ ግንኙነት ኃላፊ ነው። ሁለቱን የጋበስኩት ዛሬ ያለው ሁኔታ ያሳስባል ወይ? ምንስ መፍትሄ አለው የሚለውን እነካካለን። የመጀመሪያውን ክፍል ነው ዛሬ የምናቀርበው። እንግዶች፣ የሁለታችሁንም አመሰግናለሁ። እስኪ በመሠረታዊ ጥያቄ እንንደርደር። ዛሬ በሀገሪቱ ውስጥ በተለያዩ አካባቢዎች ግጭት እየታዩ ነው። ይህ ሁኔታ ያሳስባችኋል ወይ? ከአሳሳቢነቱ እንነሳ። ጌታቸው ለምን ያሳስበኛል አሁን የልማት አጠቃላይ ዲሞክራሲ የምናምን ጥያቄ አይደለም አሁን የሀገር የህልውና ጥያቄ ነው ያለው ይመስለኝ ዜጎች በሰላም እንዲቀሳቀሱ በሰላም ወጥተው እንዲገቡ ስርዓት ያለው ሀገር እንዲሆን ነው ይሄ የህልውና ጥያቄ ነው የምለሆነ እና በተለይ ደግሞ በክልሎች ብዙ ችግር አለ ስርዓት እና ቅብር ሀይል የለም መንግስት ማለት የመጀመሪያው ዴፊኒሽኑ ሞኖፖሊ ኦፍ ቫይለንስ ነው ማለት ዝም ብሎ እዛም እዚህም የሚያጠቃ ሰው የሚበድል፣ የሚገድል፣ የሚዘርፍ ምናምን ሳይሆን መንግስት ነው ይሄ መቆጣጠር የነበረበት ይሄ መቆጣጠር አልቻለም። ስለዚህ አገሪቷ ትቀጥላለች ወይስ ምንድን ነው የሚሆነው የሚለው ትልቅ ጥያቄ ውስጥ የገባንበት ሰዓት ነው። አቶ አምዶም አዎ፣ በአሁኑ ያለው ሁኔታ በሀገራችን ያለው የፖለቲካ ሁኔታ አሳሳቢ ነው። ምክንያቱም ኢህአዴግ አራቱ ድርጅቶች ያለው ሰዎች መፎካከር እንዲሁም በየክልል ያሉ መንግስታትም ያለው ስቅሳ እንዲሁም በተለያዩ አካባቢዎች ግጭቶች አሉ፣ መፈናቀሎች አሉ። እና ይሄ ነገር ወደ ቁጥጥር መከላከል ካልቻልን የባሰ ነገር እንዳይመጣ እና ሰላሙ እየባሰው እንዳይሄድ አሳሳቢ ነው እና የሀገሪቱ ሰላምም ሁሉ ነገር የተረቀበ ሁኔታ ሲሆን መልካም እንግዲህ፣ አሳሳቢነቱ ባያጠያይቅም በየበኩላችሁ የምትመለከቱ በየበኩላችሁ የምትመለከቱበትን ለማየት ነው መንደርደሪያ ያደረግ ነው። የሚያሳስባችሁ ከሆነ ይህን አሳሳቢ ሁኔታ የፈጠረው ምንድን ነው ትላላችሁ? እስኪ በየበኩላችሁ ምክንያት የምትሏቸውን እንዘርዝር። ጌታቸው ካንተ እንጀምር። አዎ ያው ምንጩ ምንድን ነው የሚለው ምክንያት ምንድን ነው ያሉ አሁን ችግሮች ምንድን ከምንድን ነው የሚነሱ የሚለው በብዙ ምክንያት ሊታይ ይችላል። ማለት ብዙ ጊዜ አሁን ብቻ ሳይሆን የተለያዩ ቦታዎች የተለያዩ ጥያቄዎች ይነሳሉ። ብጥብጥም ይኖራል፣ መንግስት ይቆጣጠረዋል ይሰታል፣ ወይም ጊዜ እንዲራዝም ይሆናል። እንደዚህ እያለ ነው የመጣ። አሁን ልዩ የሚያደርገው ምንድን ነው? ጠንካራ መንግስት እንደ መንግስት የለም። ይሄ ሊያረጋጋ፣ ሊያወያይ፣ ሊቆጣጠር የሚችል መንግስት የለም ማለት አሁን አዲስ የኢትዮጵያ ፌደራላዊ መንግስት የተቆጣጠረው ኃይል ለራሱ አዲስ ለውጥ ብሎ የሚጠቀምበት ማስተርም አለ። የነበረውን ስርዓት እያፈራረሰ ነው ያለው እና ቅድም አምዶም ጠቀስ እንዳደረገው፣ ክልሎች እርስ በርሳቸው የሚፋጠጥበት ይሄ ቦታም የኔ ነው፣ ይሄ ወደ እኔ ነው የሚባሉበት የራሳቸውም ክልል ወረዳ፣ ዞን በደንብ የማያስተዳድርበት ስርዓት የሌለውን የፈጠረው እና ከመጀመሪያው ዋናው ልዩ የሚያደርገው ከአሁን በፊት ከነበሩ ይሄ ህዝብ ጥያቄዎች ይሄ ህዝብ ጥያቄ ብዙ ጊዜ ይኖራል፣ ይነሳል፣ የተለያዩ ምክንያት ይኖረዋል። ግን መንግስት እንደ መንግስት ይሄ ሊመራ የማይችል ቁሞና የሌለው መንግስት መሆን ነው። አሁን የፌዴራል የኢትዮጵያ ፌዴራላ ዲሞክራሲያዊ መንግስት የፌዴራል መንግስት የምንለው ማለት ነው። ምንጩ ምንድን ነው? ስርአት ነው እያፈረሰ ያለው ስርአት እያፈረሰ የራሴ በግልጽ ለምሳሌ ከአዲሱ አጠራር ሲም ለማ ይባለውና የቲሙ ዋና አለቃ አቶ ለማመገርሳ መገርሳ በቤተ መንግስት ጠርተው ለኦሮሞ ህዝብ ተወካዮች ሲያነጋግሩ ያሉት ምንድን ነው? ስርዓቱ ማፍረስ ስላለብን ስርዓቱ እያፈረስ ነው ያለ ነው ያሉት ቃል በቃል። ስለዚህ ሥርዓት ስታፈርስ፣ መንግስት እንደመንግስት መንግስት መሆን ያቅተዋል። ምክንያቱም እሱም የሚተካ ሀሳብ የለም፣ እሱም የሚተካ አወቃቀር የለም፣ እሱም የሚተካ ሀይል የለም፣ ስነ ምግባርም የለም፣ ኮሚትመንትም የለም። ስለዚህ መንግስት ከፈረሰ ሀገር ትፈርሳለች ሀገር መንግስት ህዝብ እና ቦታው ነው። ሌላ ነገር የለውም። አቶ ጌታቸው ጣልቃ ልግባ። ስለዚህ ስርአቱ መፍረስ አልነበረበትም። የመፍረሱ ሁኔታ ነው ይሄን ያስከተለው። ያንተ መከራከሪያ በደንብ ስርአቱ መንካት ማለት ስርአት የሆነ የሚሻሻል ነገር ይኖረዋል። የፍትህ ስርአት ታሻሽላለህ። የሆነ የዲሞክራሲዎችን ፕሮሴስ ታሻሽላለህ፣ ተቋሞች ትገነባለህ። ማለት ሞር ስትሮንግ እንዲሆኑ፣ ትራንስፓረንት እንዲሆኑ ማለት ተጠያቂ እንዲሆኑ፣ ግልጽ እንዲሆኑ፣ ጠንካራ እንዲሆኑ ትሰራለህ። በየጊዜው እየዳበሩ እንዲሄዱ ማለት ነው። አፍርስህ ከዜሮ ጀምራለሁ፣ ግን ይህ ማለት አገር እያፈረስ እንጂ አገር ነው እያፈረስክ ያለው ማለት ነው። ስለዚህ ማፍረስ ከዜሮ መጀመር፣ የኢትዮጵያ ችግር ከድሮም ጀምሮ ከአክሱም ጀምሮ የነበረ ምንድን ነው? አንድ ሀይል ሲመጣ በፊቱ የነበረውን ሀይል አጥፍቶ ነው ከዜሮ ነው የሚጀምረው። እስከ ኢህአዴግ በዚህ መንገድ ነው የመጣ እና አሁንም የመጣው ሀይል እንደዛ ነው፣ በግልጽ ራሳቸው እንደተናገሩት ይሄ ነው እያደረገ ያለው እና ይሄ ካደረክ አገር ትሰርታለች። አሁን ደግሞ ሌላው ነው ጊዜው ሌላ ስለሆነ የራሱ አደረጃጀትም ስላለው ክልሎች አሉ፣ ምናምን አሉ። ሳብ መንግስት ናቸው፣ መንግስት ናቸው እነሱም። ስለዚህ ነው ጥያቄዎች። እንዳነሳ የሚጋብዙ ሀሳቦች አንስተሃል። አምዶም በጌታቸው ድምዳሜ ትስማማለህ? ምንድን ነው ለአንተስ ምክንያቶች ትላቸው? አሁን በአገሪቱ ያለው የሰላም እጦት የማለመረጋጋት መረጋጋት ግጭቶች፣ ፈላሃት ክሶች፣ ጣዎች ዋና መነሻው የሀገር አምባገነን መንግስት መሆኑ ባለፉት ሀያ ሰባት ዓመታት የተፈለገውን ዲሞክራሲያዊ የሆነ መንግስት መሆን አሉ ዲሞክራሲያዊ ምህዳሩ ቀባብ መሆኑ በተለይ ከሁለት ሺህ ሰባት ጀምሮ አምጥቻለሁ ያለው ውጤት በምርጫ መቶ ፐርሰንት አሸንፌ ያለው ብለዋል። ይህ ነገር ለኢትዮጵያ ሕዝብ ከስርዓቱ ወይ ደግሞ ዲሞክራሲያዊ መንገድ ለመሄድ ለውጥ ይመጣል የሚል ተስፋ እንዲያጣ አድርጎታል። ከዚህ በተነሳም ከምርጫው ማግስት ጀምሮ በተለያዩ የኢትዮጵያ ክፍሎች ከፍተኛ የሆነ የህዝብ ተቃውሞዎች ነበሩ እና እነዚህ ተቃውሞዎች ቀስ በቀስ ወደ ኢህአዴግ ማሰስ ኢህአዴግ ራሱን መቋቋም ወደማይችልበት ደረጃ ተሸጋገሩ። ከዚህ በሚያያዝ ደግሞ የኢህአደግ አንድ ግሩፕ አንድ ቡድን ራሱ ከለውጥ ፈላጊ ሀይል አቆራኘና ወደ ለውጡ ሂደት ሄደ እዚህ መሀል ላይ በሁሉም በተለይ በአራቱ ድርጅቶች ከፍተኛ የሆነ አለመተማመን ከዛ በዘለለም ከፍተኛ ፍጥጫ አጋጥመዋል ከነሱ ዘሎ ወደ አጋር ድርጅቶችን ተሻግሮ በተያያዘ ደግሞ በየክልሉ ግጭት እንዲመሳ ማለት በድርጅቶቹ የሚመራ ግጭቶች ከህዝቡም የዘለለ ግጭቶች እንዲነሱና ህብረተሰቡን እንዲጎዱ ሰላምን እንዲናጋ አድርገዋል ስለዚህ በዋናነት የዲሞክራሲ እጦት የፈጠረው ነው አሁን ቤታቸው የገለጸውም ዜሮ መጀመር ሊሆን ይችላል ላ ሊሆን ይችላል የራስ አስተዋጽኦ ሊኖረው ይችላል በመሰረቱ ግን ህብረተሰቡ የፈለገው ለውጥ ባለ ማግኘቱ በምርጫ መንግስት መቀየር ባለመቻሉ ወደ አመፅ ተሸጋግረዋል። እዚህ ላይ ደግሞ ከድርጅቶቹ ድጋፍ የሚደረግላቸው እና የማይደረግላቸው ቡድኖች እየወጡ ሀገሪቱን በተለያዩ አቅጣጫዎች ወደ ግጭት እየወሰዳት ነው። በተለይ እንደ አማራና ትግራይ ክልል ያለውን ጫ ብንወስ በሁለቱም ድርጅቶች ያለውን ወደ ህዝቡ የማውረድ ነገር ስላለ ችግሮቹ ወደ ስጣ እንዲዘልቁ ሌሎችም አካባቢዎችን በተመሳሳይ መልኩ ግጭቶች እንዲነሱ እያደረገ ነው እና በኢህአዴግ ያለው አለመተማመን ያለው የስልጣን ሽኩቻ ወደ ህብረተሰቡ እየወረደ ነው። በሌላው ደግሞ ህብረተሰቡ በዲሞክራሲያዊ መንገድ የፈለገውን ለውጥ አለማግኘቱ አቅራቢያው ባገኘው ኃይል ለለውጡ የስጋቱ አንዱ ነው አንዱ ምክንያት ነው። ሁለተኛው ደግሞ የለውጥ ሀይል የሚባለው የኢህአደግ መንግስት ደግሞ የሌላ ያኛው ግሩፕ በደንብ ማንበር ከፊት የሚፈልግ ይመስለኛል እና በዚህም መሀል ላይ አገሪቱ የተደዳሽ ነው የሚልለት አለ። በሀገሪቱ የተለያዩ አካባቢዎች ለሚታዩት ግጭቶች መንስኤው ምንድን ነው ለሚለው ነበር፣ ሁለቱ ተከራካሪዎች መልስ የሰጡት። አቶ አንዶም ገብረስላሴ ተቃዋሚ የተቃዋሚ ዋርና ትግራይ የህዝብ ግንኙነት ኃላፊ፣ በትግርኛ ቋንቋ የምትታተመው የወራይና መጽሔት አዘጋጅና ባለቤት አቶ ጌታቸው አረጋዊ። ሁለቱንም ለጊዜሁለቱንም አመሰግናለሁ። አድማጮች ክርክሩ አልተቋጨም፣ ሳምንት ይቀጥላል። በእኛ በኩል በዚሁ ልንሰናበት ነው። ያስተናግድናቸው አሉላ ከበደና አበበ ነን። Cetika Talal, dan hadiru